በአጠቃላይ እርግዝናን የአጭር ጊዜ የመከላከያ ዞን እና የረጅም ጊዜ መከላከያ ዞኖች አሉ። እነሱም መጠቀም ከቻል እርግዝናን እንከላከለን። አመሰግናለሁ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎን አብራኛለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅት ወደ ዩኒቨርሲቲዎችና ኮሌጆች እናምራለን ሴት ልጆችን በተለይ የመጀመሪያ ደረጃ ተማሪዎችን የተመለከቱ ተከታታይ ዘገባዎችን ይዘናል። በቅድሚያ ወሎ ዩኒቨርሲቲ በአጠቃላይ እርግዝናን ያጭር ጊዜ የአጭርና የረዥም ጊዜ መከላከያ ዞሮች አሉ። እነሱም መጠቀም ከቻል እርግዝናን እንከላከለን። አመሰግናል። እርስ በእርስ ያደረጉትን ውይይት ይዘናል። ወልቅጤ ዩኒቨርሲቲ ደግሞ ቢላ የሚያስቸግረው ነገር ረብ ና ሄደው በቃ ብለው ምናም በቃ ቢኖረ እንዲ ብዬ ሳል ሴት ተማሪዎች በኢትዮጵያ ኮሌጆችና ዩኒቨርሲቲዎች በተከታታይ የምናቀርብላችሁ ዘገባ ነው። በዛሬና በቀጣይ የጋቢና ጉዞዎች ጉዳያችን ጉዳያችሁ ይሆናል። ሌላው ዘገባ አሜሪካዊ ጃዝ ሙዚቃ በደሴ ከኢትዮጵያ የሙዚቃ ቅኝቶች ስያሜ መገኛ መዲና ደሴ፣ የዩናይትድ ስቴትስ ኤምባሲ አሜሪካዊ ጃዝ ሙዚቃን ይዞ ቀርቧል። እስክስታ ባያስመታም መታም የሊቀ መኳሶች ችሎታ የሚመዘንበት የሙዚቃ አይነት ነው። አልተሳሳትኩም አይደል? መስታወት ከጳጳሱ ቄሱ እንዳይሆንብኝ እውነት ነው። ጳጳስ ባልሆንም፣ እንግዲህ ምንም አትልም። በነገርህ ላይ ሙዚቃና ወሎን ካነሳ የሳምንቱ እንግዳችን አያሌው መስፍን ወሎዬ መሆኑን እናስታውስ። አልሰማሞዬ ወገኔ የደርጎችን ጭካኔ፣ አልሰማም ወይ ወገኔ ወገኔ የሰው ልጅ ጭካኔ። ይ ይሄ ዘፈን ብሎ ተነሳና ለሰፊው ወገኔ ተስፋፍቶ ቁጭ አለ አቶ ሁሉም ለኔ በአስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነ ብሎ፣ በመላው ኢትዮጵያ በደጋ በቆላ ወጣት ሽማግሌው በጥይት ሲቆላ ምን ነው የአገሬ ሰው አንጀቱ ጨከነ እንደ ጥንቱ አልሆነም ልቡ ደነደነ ይላል። መንግስትንም ህዝብንም እኮ ዛሬ ጸሎተ ሐሙስ ነው። ስለ ጉልባን የምንለው ይኖረናል። ለመላው የኦርቶዶክስ እምነት ተከታዮች በዚህ አጋጣሚ እንኳን አደረሳችሁ። እናንተም በፌስቡክ ለምትከታተሉን በተለይ አንድ ጥያቄ አለን። ጉልባን እንዴት ይሰራል? መልሳችሁን አት ቪኦኤ አማሐሪክ ላይ አድርሱ ነው እኛ አስቀድሜ ልስጥ መሰለኝ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የኢትዮጵያው የፌዴራል አቃቤ ሕግ ሰላሳ ሶስት ሰዎችን በአገር ውስጥ የኦሮሞ ነጻነት ግንባር ማለትም የኦነግን ድርጅታዊ ህዋስ በመመስረት በመምራትና አባላት በመሆን የሽብር ወንጀል ፈጽመዋል ሲል በፌዴራል ከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መሰረተባቸው። ፍርድ ቤቱም ተከሳሾቹ መልስ እንዲሰጡ በማለት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀነው ይህን ዘገባ ያደረሰን ዝርዝሩን ከምሽቱ ሶስት ሰዓት በሚኖረን ክፍለ ጊዜ ማድመጥ ትችላላችሁ። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ሶማሊያ ውስጥ ለመጀመሪያ ጊዜ በያዝነው ሳምንት መግቢያ ላይ ጥቃት ያደረስኩት እኔ ነኝ ሲል ኃላፊነት ወስዷል። ይህ በእንዲህ እንዳለም ሶማሊያ በያዝነው የአውሮፓውያኑ ዓመት ማብቂያ ላይ ምርጫዎችን ለማካሄድ ከፍተኛ ዝግጅት ላይ ባለችበት በአሁኑ ወቅት የአልሸባብ ነውጠኞች የሚያደርሱትን መጨመራቸው እየተነገረ ነው የኢራቅ መንግስት ባግዳድ ውስጥ ያለውን የአልጀዚራን ቢሮ መዝጋቱ ተነገረ። የኢራቅ ኮሚኒኬሽንስ እና የመገናኛ ብዙሃን ኮሚሽን ከትላንት እረቡ ጀምሮ የአልጀዚራን ቢሮ እንደዘጋ እንዲዘጋ ወስኗል። አልጀዚራ በሽብርተኝነት ላይ ስለሚካሄድ ጦርነት እንደ አውሮፓውያን አቆጣጠር በ2014 የተደነገገውን የሚዲያ ህግ በተደጋጋሚ ጥሷል ስትል ኢራቅ ተከሳለች። የአልጀዚራ መገናኛ አውታር ግን የጣስኩት ህግ የለም ሲል ክሱን ያስተባብላል። ይልቁንም የመገናኛ አውታር መርሆን መሰረት በማድረግ እንደሚንቀሳቀስ ነው አልጀዚራ አክሎ ያስታወቀው። ማንነታቸው ያልታወቀ ነገር ግን የፖሊስ መለያ የለበሱ ታጣቂዎች ዛሬ ሐሙስ በምስራቃዊቷ የአፍጋኒስታን ከተማ ጃላላባድ አንዲት የውጭ ሀገር ዜጋ የሆኑ የረድኤት ሰራተኛ መጥለፋቸው ተሰማ። የጠለፋው ዝርዝር በውል ባይታወቅም የናግረሃ ክፍለ ሀገር ፖሊስ አዛዥ ዛዋር ዛሂድ ለቪኦኤ እንደገለጹት ታጋቿ ዳኒሽ ኮሚቴ ለአፍጋኒስታን ስደተኞች የሚሰራውን የረዴት ድርጅት አባል የሆኑ የአውስትራሊያ ዜጋ ናቸው። የአካባቢው ምንጮች እንደተናገሩት ታጋቿ በቅርቡ በካሉ ሄደው በአንድ ሆቴል ውስጥ በመሆን ነበር እየሰሩ ያሉት። በመጨረሻም ሰሜን ኮሪያ ለሙከራ የተኮሰችው አንድ መለስተኛ ሚሳኤል መክሸፉ ተነገረ። ይህም ለሁለተኛ ጊዜ መሆኑ ታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ቀዳሚው ዝግጅት ወጣት ሴቶችን ይመለከታል። በተለይ የመጀመሪያ ዓመት የኮሌጅና የዩኒቨርሲቲ ተማሪዎች ከቤት ሲወጡ ለመጀመሪያ ጊዜያቸው ስለሚሆን ራስን መቻልና ማስተዳደር የሚችሉባቸው እድሎች አሉ። በዚህ ወቅት ታዲያ ትክክለኛውን ውሳኔ እንዲወስኑ የሚያግዙ የእርስ በርስ መወያያ መንገዶችና የምክር አገልግሎት ያስፈልጋቸዋል ይላሉ የስርዓተ ፆታ ባለሙያዎች። እስቲ በቅድሚያ ወደ ወሎ ዩኒቨርሲቲ እንውሰዳችሁ። በአጠቃላይ እርግዝና ያጭር ጊዜ የመከላከያ ዞ ያጭርና የረዥም ጊዜ መከላከያ ዞሮች አሉ። እነሱም መጠቀም ከቻል እርግዝናን እንከላክለን። አመሰግናል። እርስ በእርስ መወያየት ያልናችሁ ከላይ የሰማነውን መሰል የዶክተርንም የዶርም ጀምሮ ከዶርም ጀምሮ በአጠቃላይ በትምህርት ቤትና ከዚያም ውጭ የሚደረጉ የማህበረሰብ ውይይቶችን ነው። ዘጋቢያችን እስክንድር ፍሬው በወሎ ዩኒቨርሲቲ የተጀመረውን ጥረት እንዲህ አድርጎ ይዟል። በወሎ ዩኒቨርስቲ ደሴ ካምፓስ ከሚገኙ የአንደኛ ዓመት ሴት ተማሪዎች የተወሰኑት ሊያጋጥሙ በሚችሉ ጾታዊ ችግሮች ላይ ውይይት እያደረጉ ነው። በተለያየ አጋጣሚ ከሚካሄዱት አንዱ የሆነው ይኸው ስልጠና የአንደኛ ዓመት ተማሪዎችን ብቻ ያሳተፈው ዋነኛዎቹ ተጠቂዎች እነሱ በመሆናቸው እንደሆነ ተገልጿል። ስልጠናው የተካሄደው በኢትዮጵያ የአሜሪካ ኤምባሲ ባደረገው ድጋፍ መሆኑም ተመልክቷል። በስልጠናው ላይ ተገኝተው ተማሪዎቹን የሚያበረታታ ንግግር ያደረጉት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሩማን በራስ መተማመናቸውን ሊጨምር እንደሚችል ለቪዮ ያብራሩት የዩኒቨርሲቲ ትምህርታቸውን የሚያቋርጡ ሴቶች ባሉበት የማሸማቀቅና አንዳንድ የምጾታዊ ጥቃት የሚያጋጥማቸው ሴቶች ባሉበት ሁኔታ ለማን እንደሚናገሩ አያውቁም። በውስጣቸውም አምቀው እንደሚይዙ አንዳንዶቹ ተማሪዎች ነግረውኛል። ስለዚህ በሥነ ጾታ ክለቦችም ሆነ በእንደዚህ አይነት ሴሚናሮች ተጽዕኖ ይደርስብኛል ከሚል ስጋት ነጻ ሆነው ተሞክራቸውን መናገር ይችላሉ። በጣም ችግር ሲያጋጥማቸው ጓደኞቻቸው በጾታዊ ጥቃት ወይም በሌላ አይነት ማሸማቀቅ ለችግር ተጋልጠው ሲመለከቱ ለማን መናገር እንዳለባቸው ያውቃሉ። ኤምባሲው በስርዓተ ጾታ ጉዳይ ላይ መስራቱና እንቅስቃሴዎችን ማበረታታቱ አዲስ እንዳልሆነም አሜሪካዊው ዲፕሎማት ያስረዳሉ። በመጀመሪያ ደረጃ የኔ አምባሳደር አምባሳደር ሀስላክ ሴቶችን በማብቃት ጉዳይ ከፍተኛ ልምድ ያላቸውና ሴቶችን የማብቃቱም ስራ ምሳሌ ናቸው ስለዚህ እርሳቸው እኔና በኤምባሲው ያሉ ሌሎች ባልደረቦቻችን ዛሬ እንደሆነው ከዩኒቨርሲቲ ተማሪዎች ጋር ከወጣት ዲፕሎማቶች በግብርና ከተሰማሩ ሴቶችና በተለያዩ ዘርፎች ካሉት ጋር እንሰራለን በራስ መተማመናቸው ለመጨመርና ስላሏቸው ዕድሎች ለመነጋገር ስለዚህ ይህ ሰዎች ራሳቸውን እንዲረዱ የተደረገ መጠነኛ አስተዋጽኦ ነው። ምክንያቱም በዩኒቨርሲቲዎች የሚገኙ የሥርዓተ ጾታ ቡድኖችና ክለቦች እንዲሁም የሥርዓተ ጾታ ቢሮዎች መረጃዎችን ከተማሪዎች፣ ከመምህራኑ ጋር ለመለዋወጥ ወሳኝ ናቸው። በኤምባሲው ድጋፍ የተካሄደውና ከዚህ በፊትም የነበሩት ስልጠናዎች ለውጥ እንደሚያመጡ በወሎ ዩኒቨርሲቲ የስርዓተ ጾታ ኤች አይቪ ኤድስ እና ልዩ ፍላጎት ክፍል ዳይሬክተር ዶክተር መሰረት ግርማ ተናግረዋል። ይሄም ሆኖ ግን በበርካታ ዩኒቨርሲቲዎች በስፋት የሚታየው የሴት ተማሪዎች ችግር እነርሱም ጋር እንደሚንጸባረቅ ጠቁመዋል። ችግሮች አሉ፣ ችግር የለም ብሎ ማለት በአገር አቀፍ ደረጃ ያለ ችግር ነው። ምንድን ነው በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ጽፈት ቤት የሚፈታው አለ፣ ታየው፣ እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ፣ ከመምህር እንዲሁም አመራር ላይ ያሉትም ውጭም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የእኔ ጉዳይ ነው ይመለከተኛል፣ ብሎ ተባብሮ ካልሰራ ችግሩ በአንድ ጽፈት ቤትና፣ በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ። በአገር አቀፍም ደረጃ ነው ያለው። ምንድነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆቹ ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች እራሱ አሉ። የችግሩ አንዱ መገለጫና ማሳያም የተወሰኑ ሴት ተማሪዎች ምሽቱንና ሌሊቱን በማደሪያ ክፍሎቻቸው አለመገኘታቸው ነው። የዩኒቨርሲቲው ዲን ዶክተር ሱሌማን አብዱል ቃድር እንዳብራሩት ቁጥራቸው ቀላል ያልሆነ ተማሪዎች የዚህ ችግር ተጠቂ ናቸው። በተለይ ከግቢ መውጣቱ ላይ አሁን እኛ በየጊዜው እንትን እናደርጋለን፣ ቁጥጥር እናደርጋለን። ያው በየቦታው ሞግዚት ብለን የመደብናቸው በየህንፃ ማደሪያ ህንፃዎች አሉ። ሁሉ ጊዜ አቴንዳንስ ያመጡልናል፣ ወይም ደግሞ የሰዓት ፊርማ ያመጡልናል እና ተማሪዎቹ እንዲፈሩ ይገደዳሉ። ማደራቸውን ማደራቸውን ሪፖርት ማድረግ አለባቸው። ቢያንስ ለምሳሌ ላይብራሪ ወይም ደግሞ ከቤተ መጻሕፍት ቢሆን ከግቢ መግቢያ ሰዓት አራት ሰዓት ከሆነ ሄደው ለዛ ለሞግዜታቸው መኖራቸውን ሪፖርት ያደርጋሉ። ገብቻለሁ ይላሉ። ዜን ከአራት ሰዓት በኋላ መውጣት ስለማይቻል ማጥናት፣ ሌላ ነገር ማድረግ መብታቸው ነው። ግቢ ውስጥ ግን ቁጥጥር አለ። በዚያ ሰዓት አሁን እኛ ስናይ ለምሳሌ በስታስቲክስ ወይም ደግሞ ሂሳባዊ እንትኑ ባንሰራውም እስከ አራት መቶ እንደዚህ የሚሆኑ ሴቶች በተደጋጋሚ ወደ ውጭ እያድራሉ ብለን የወሰን ነው ስናይ፣ አንዳንዶቹ ደሴ ላይም ቤተሰብ ያላቸው ይኖራሉ፣ ኩምቦልቻም ቤተሰብ ያላቸው ይኖራሉ። ቶታሊ ለዛ ነገር ወይም ላልተፈለገ ነገር ገብተዋል ማለት አንችልም። ግን ባለን መረጃ ወደ 2600 ምናምን ብለህ ሴት ተማሪዎች አሉን። ከነዛ ውስጥ አሁን ያልኩ ቁጥሮች መጨረሻ የቀናቶች ላይ ወደ ውጭ የመውጣት ዝንባሌ ያላቸው የሶስተኛ ዓመት ተማሪና የሴቶች ፎረም ተጠሪ የሆነችው አጸደ ሽባባው እንደምትለው በማደሪያ ክፍላቸው ከማይገኙት ሴቶች የተወሰኑት የት እንደሚሄዱ ግልጽ ነው ግቢ ላይ ሶስት ሰዓት ላይ ስትወጣ ምናምን ሙሉ የቤት መኪና ነው በር ላይ የምታገኘው። ተማሪዎችን በገንዘብ እንዲያደረግሻለሁ አስመርቅሻለሁ፣ አስተምርሻለሁ በቃ እነዚህ መሰል ምክንያቶችን እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሩ አሉ። የሚገርም ከዛ ከሄዱ በኋላ ግን የሚገርመው እንኳን ሊያስመርቋቸው ሊያስተምሯቸው ቀርቶ ከዛን ቀና ዳር በኋላ ተመልሰው አያዩቸውም፣ እና እነዛ ልጆች ቀጥተው ደም እንደሚሄዱት ከዛም በኋላ ሱስ አለ። ለሱስ ተጋላጭ ነው የሚሆኑት፣ ትምህርታቸውን ይተውታል። በዛ ላይ የበሽታ ተጠቂ ነው የሚሆኑት በጣም ብዙ በዛ ላይ ደግሞ ደሴ ማህበረሰብ በሙሉ ክስ እስከሚያቀርብ ድረስ ማለት ነው። ማለት ብዙ ያለው ከዚህ ያለው ወጣት ክፍል ነው። በዚህ የሚተዳደሩ ሰዎች ደግሞ አሉ። ማህበረሰቦች አይደል? ከማህበረሰብ የከተማ ማህበረሰብ በዚህ የሚተዳደሩ አሉ፣ በሴተኛ አዳሪ ማለት ነው። ስለዚህ ከግቢ ተማሪ ሄደ ማለት ደግሞ የነሱ ገበያ እየተዘጋ ነው። የእነዛኞችም ገበያ እየዘጉ ስለሆነ በማህበረሰቡ ላይ ምጫናለው፣ በእነሱ ላይ ምጫናለ። በተለይ በእነሱ ላይ በጣም የከፍተኛ ችግር ወሎ ዩኒቨርሲቲ ሴት ተማሪዎች ከሚገጥሟቸው ችግሮች አንጻር ቀድመው ከሚጠሩት አንዱ አለመሆኑን ታዛቢዎች ይናገራሉ። እናም በዚያ የሚታየው ሁኔታ በአንዳንድ ዩኒቨርስቲዎች ያለው ችግር እንዴት ሊከፋ እንደሚችል ማሳያ ሳይሆን አይቀርም። ከተጨማሪ ቃለ ምልልሶች ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሌላ የኮሌጅ ተማሪ እናስተዋውቃችሁ። አሰለፍ ተሾመ ትባላለች። ተወልዳ ያደገችው ፊቼ ከተማ ነው። አባቷን ያጣችው ገና የሰባተኛ ክፍል ተማሪ እያለች ሲሆን ከእናቷ ጋር በመሆን እያረሰች እና ከተማም ሄዳ ተጨማሪ ስራዎችን እየሰራች አሁን ወልቂጤ ዩኒቨርስቲ በግብርና ምጣኔ ሀብት ትምህርት ክፍል የአንደኛ አመት ተማሪ ናት። ድህነት አያሸንፈኝም ያሰብኩበት ደርሳለሁ ትላለች ሲሆን ግርማ አነጋግራታ አለች ስኔ አሳለፍከሽ ሆነ ነው ባለው የትውልዳ ቦታ ኦሮሚያ ውስጥ ነው፣ ፊቼ የምትባል አካባቢ ነው። ዩኒቨርሲቲ የገባሁት ባለፈው አመት ነበረ። የሆነ ሄልዚክ ገጥሞ ቋርጭ ነበረ እዛ። አሁን በዚህ በሁለት ሺ ስምንት ታመልሽ አሁን እዚህ ደረጃ ላይ ያለው። እንዴት ነበር አስተዳደግሽ? እስቲ ስለ አስተዳደግሽ ንገሪ፣ የነበረው የኑሮ ሁኔታ ሁኔታሽን በፊቼ ከተማ። ፊቼ ከተማ ያው ከተማው ነው እንጂ ፊቼ የሚባሉ ትንሽ ወደ ገጠር ገባ ያለ ነው ኛ ያው፣ ወደዛ ወደ ከተማ ቦታ ሄደ ነው ከዘጠኝ ጀመረኝ ተማለ አስራ አንድ እስከ ስምንት እዛው ገጠር አካባቢ እዛው ሰፈር ነው የተማርኩት። ያው እሺ፣ አባቴ ያው የሰባተኛ ክፍል እያለው በህይወት አልፏል። እናቴ ናት እናቴ እና እሷ ነበረች ያሳደገችኝ። ያው ጥሩም እንደዚህ የትምህርት በመከታተል በቃ አርብለት እንገባለን። ለጥናት ብዙ ጊዜ አልነበረንም። ሁል ቅዳሜ ገብተን እዛ ስራ እናገለንን። ምንድን ነበር የሚሰሩት እናትሽ? እሷ ያው የመሬት ስራ ነበር የምትሰራው። ትንሽ መሬት ነገር አለ፣ ብዙም ውጤታማ አይደለም። እዚ የመሬት ስራ ነው የሚሰሩት። ምን ማለት ነው ግብርና ማለት ነው። እናንተ ግብር ግብርናውን ታግዟት ነበር ስንት ነበራችሁ ቤት ውስጥ ስንት ልጆች ነበራችሁ ቤት ውስጥ ልጆች እንኳን ብዙ ናቸው ግን እንደዚህ ለስራ የደረሰ አሁን አስራ ሁለተኛ ክፍል ተማሪ እያለሁ ምናምን አብሮኝ የሚማር ወንድሜ ነበረ እሱ ከሱ ጋር ነበር ስራ የምንሰራው እንጂ ሌላ እንኳን ልጆች ገና ናቸው ትንንሽ ናቸው እና ግብርናም ትሰሪ ነበር አዎ ስራ ነበር አብሬ በቃ እያገዝኳቸው ምናምን ሰራ ነበረ? እሺ ሌላስ ምን ትሰሪ ነበር ሌላ እንኳ ብዙ አልሰራሁም እንደዚሁ በሷ ዙሪያ እንደገና አስራ ሁለተኛ ክፍል ደግሞ እያለሁ ትንሽ በቃ መሄጃ ያንሰኛል ምናም ብዬ ኢንትራንስ ለመግባት ወደዚህ ወደ ግቢታሱ የሆነ ወደ ከተማ ቦታ ተቀመጥኩና የሆነ ትንሽ ስራዎች ሰርቼ ነበረ። ምን ሰራሽ? አይ እንደዚህ በቋሚነት ቢዝነስን ምናምን ስለ ያልተመቻቸ እንደዚህ ቀን ስራ ምናምን የሰራው ያን እንኳ ብዙ አይደለም። ስንት ብር ታገኝ ነበረ በቀን? አርባ ብር ሰላሳ አምስትም በቃ ስራው ራሱ በክረምት ላይ ስለሆነ ብዙም አይገኝም ነበረ። ከሞላ ጎደል በቃ ከምቀመጥ እያል በቃ ያው የተወሰነ አገኛለሁ በሚል እንደዛ ነበር እንጂ ብዙም እንኳ ኮመን የሚባል አልነበረ። ከዛ አሁን ተመልሰሽ ዩኒቨርሲቲ ነሽ። ስንት ጊዜ ሆነሽ ዩኒቨርሲቲ ከመጣሽ? አሁን ዩኒቨርሲቲ ነኝ። ስንት ጊዜሽ ሆነሽ አሁን? አሁን አንደኛ አመት ነኝ። ውጤትሽ እንዴት ነው? ውጤት ምንም አይልም ነበረ እሷ ምንም ብዙ እንዳለ እንትን አሪፍ ነበረ። እንግዲህ እንደነገርሽኝ በችግር ነው ያደግሽው። ትንሽ አጠራቅመሽ ነው የገባሽው። አሁን የዩኒቨርሲቲ ያለውን ነገር እንዴት እየተቋቋምሽ ነው የምትማሪው? ያው እንደዚህ ለሀንዳውትን ለምን ምና፣ ለጽዳት እቃ ምናምን እንደዛ ነገር ነበር የሚያስቸግርኝ። አሁን በቃ ጽዳት እቃውን አሁን እየረዱኝ ነው ያሉት። ዩኒቨርሲቲው በጣም አሪፍ ነው። በቃ በተለይ ለሴት ተማሪዎች በጣም ይመቻል። በቃ አሪፍ በጣም በእንክብካቤን ያዙን። ያሉትን ችግሮች እንደዚሁ በግልጽኝነት ከጀንደሮ ፊት ጋ እየተነጋገር ነው በቃ እየተመካከር ብዙም አሁን በቃ አልተጋገርም እንደ በቃ እንደ ማንኛውም ተማሪ ከቤተሰብ ካለው እኮ ሁሉ አሁንም እያኖሩኝ ያሉ። እቃ ምን ምንድን ነው የሚሰጧችሁ? እቃ ይሄ እንትን የጽዳት እቃ ምናምን ነበረ። ሞዴስ ይሰጡናል። እንደገና ሳሙና ይሰጡናል። እስኪ ብርቶ ምናምን ይሰጣሉ። ዩኒቨርስቲ ውስጥ ያው በፊት ለስገባ በቃ ብዙም አልነበረም። ለትራንስፖርት ብቻ ነበር እዬ የመጣሁት ማለት ነው። እንደገባው ልክ ኢንፎርም አረኳቸው እዛ በቃ እነሱ መርዳት ጀመሩ። አሁን ደግሞ የሆነ ወደ ብር ምናምን በጣም የሚቸግራችሁ ተብሎ ተመርጦ ነበረ ስፔሻል ኬዝ ተብሎ ማለት ነው። እና ከእነሱ ውስጥ ነው አሁን የፈተውኝ አሁን ሌሎቹ ለሶስት ወር አግኝተዋል። እኔ ደግሞ ሁለት ወር ነው እየደረሰኝ የመጀመሪያውን አላስገባችኝም ነበረ። እየተረዳሽን በዩኒቨርሲቲ ውስጡም እርዳታም እያገኘሽ እየተማርሽ ነው። እና ወደፊት ምንድን ነው ተስፋ የምታደርጊው? ምንድን ነው አላማሽ? እኔ አፍን አላማ ያው እግዚአብሔር በፈቀደ መልኩ እንደዚሁ በጥሩ ሁኔታ እንደዚሁ ከና ከእናንተው ጎን ሆኜ አውሬ በቃ ጠንክሬ እንደዚሁ እንደኔ እንትን ያሉትን ልጆችም በቃ በዚ በዚሁ መጠን ከዚህ የበለጠ ሆነ በቃ ሁኔታውን አመቻችቼ በዚህ ችግር የሚያሩ ተማሪዎች እንዳያቋርጡ በቃ ውጤታማ ሆነው እንዲወጡ በምክርም ሆነ በቻልኩም በገንዘብም ሆነ በቃ እንደዚህ አይነት ተስፋ ያለ ቀምኞቴ ሁሉ በቃ ለእነዚህ አይነት ደጋፍ ለሚያስፈልጋቸው ልጆች የሆነ ጥሩ ሁኔታ አመቻችቼ በቃ ጠንክረው እንዲኖሩ በቃ በብዙ ፈተና ሰው የታችች ብዙ ፈተና እንደሚገጥመው በህይወቱ በእንደዚህ አይነት ነገር። ስለዚህ ፈተናን አሸንፎ ስለመውጣት ምንድን ነው የምታስቢው? እኔ አሁን ፈተናን ለማውቃት የምፈልገው ማስበው ምንድን ነው በቃ ሌሎችም የሀብታም ልጆች አሁን ብዙ የከተማ ልጆች አሉ፣ የገጠርም ሆነው ብዙ የተሟላላቸው ምናምን አሉ። እነሱን አለ ማየት በቃ የመጣሁበት አላማ ምንድን ነው የሚለውን ነገር አንደኛ ቁጥር ላይ ያስቀምጭ። እኔ ከልብስ ጋር ራሴን አላማ ወዳደር በቃ እነሱ እንዲለበሱ የሆነ በቃ አንዳንድ ጊዜ ደግሞ ማታ ማታ ላይ ትንሽ ግቢ ላይ የሚያስቸግረው ነገር ራ በቃ ማታ የሆነ በጊዜ አስራ አንድ ሰዓት ራት ስለመንበራ ትንሽ ስለሚሉ ያኔ ሻይ ቤት ሄደው በቃ ዘና ብለው እዛ በልቶ ሲመጡ ማን በቃ እኔም እኮ ቢኖረኝ እንዲህ እንዲያደረግ ነበር ብዬ ራሴን ሳልጎዳ በቃ ራሴን ተቆጣጥሬ በቃ ይህን ፈተና ተወጥቼ የሁሉንም ነገር በቃ እነዚህን ከኔ የበለጥ የሚያደርጉ ልጆችን ሳላይ በቃ ራሴ በቃ በተስፋ ነገን የምቆጠየራለሁ ብዬ በቃ እንደዚህ መኖር ነው። ሰላም። ማይኔም ዛቢያ ዘውዱ እንደመነ አም

የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። በዚህ ሳምንት የሙዚቃ እንግዳችን አያሌው መስፍን ነው። እየሰማችሁት ነው። በአሜሪካ ሀገር ከሚኖርበት ደንቨር ኮሎራዶ ከዲጄ ፋትሱ ከጋቢና ዲጄ ዲጄ ፋትሱ ጋር አብረው ቆይተዋል። ደስ የሚል ውይይት ነው ያደረጉት በዛtoire ኢትዮጵያዊ ዜጋ መንግስትም ለሰላም እጆቹን ይዘርጋ፣ ፍጹም ሳያጨልም ጨልም የህዝቦቹን ተስፋ፣ እርቀ ሰላም ያውርድ፣ ቂም በቀልን ያጥፋ። መንግስት ይህን የማድረግ ግዴታና ኃላፊነት አለ፣ ቂምና ጥላቻን ማስወገድ። ምክንያቱ መንግስት ማለት ከእግዚአብሔር በታች ለህዝቡ አለኝታ ነው። መንግስት ማለት የህዝብ ህይወት ነው፣ እስትንፋስ ነው። ስለዚህ ለህዝቡ አለኝታው፣ መከታው፣ ጋሻው መንግስት ስለሆነ መንግስት አኩራፊ መሆን የለበትም። መንግስት ቂመኛ መሆን የለበትም። እንደዚህ እንደዚህ ናቸው ስራዎች። የቁም እስረኛ ነበር ካልከኝ ምክንያቱ በደርግ ጊዜ ነው። በደርግ ጊዜ ነው። እነኚህ ስራዎቼ አስራ ሁለት ሙዚቃዎች በካሴት አባዝቼ አራት ሺህ ካሴት ለህዝብ ሰጥቼ አድዬ ከሀገር ለውጣ ስል ነው የተያዝኩት። ያስያዙኝም የራሴ ሰዎች ናቸው። አድዬ ማለት አልገባኝም፣ ግልጽ በአደባባይ ለወጠዋል። አልችልማ። ያ ሙዚቃ ፖለቲካ ነው በሙሉ ያኔ ሳንሱር ነበረ ያ ሳንሱር ባይኖርም ያ የሚያስገድለኝ ነው። አልሰማሞይ ወገኔ ወገኔ አልሰማሞይ ወገኔ የደርጎችን ጭካኔ አልሰማሞይ ወገኔ ወገኔ አልሰማሞይ ወገኔ የሰው ልጅ ጭካኔ ይሄ ይሄ ዘፈን ብሎ ተነሳና ለሰፊው ወገኔ ተስፋፍቶ ቁጭ አለ አቶ ሁሉም ለእኔ በአስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነኝ ብሎ በመላው ኢትዮጵያ በደጋ በቆላ ወጣት ሽማግሌው በጥይት ሲቆላ ምን ነው የአገሬ ሰው አንጀቱ ጨከነ እንደ ጥንቱ አልሆነም ልቡ ደነደነ። ይላል መንግሥትንም ሕዝብንም እኮ ሕዝቡም ልጁን ማስገደል ብቻ ሆነ ከተደበቀበት እያወጣ መስጠት። መንግሥት ደግሞ ርኅራሄ የሌለው ሆነ። ስለዚህ ይሄን ነው የሚመስለው በትናው ልትወጣነ ወጣ ነበር ወደ ሌላ ከኢትዮጵያ ለመውጣት ነበረ። ያው ተያዝኩኝ፣ የተወሰኑ ቀናቶች ያው ጥሩ ትምህርት አግኝቻለሁ። እስካሁንም በሽተኛ ነኝ አንጀቴን በእርግጥ ደርግ ባለው ላይ ታይ ምክንያቱም በዛን ዘመን ሰው ተሰወረ ምን እየተባለ በየሽንት ቤቱ በሚጣልበት ዘመን በአንድ ጥይት የትን ቦታ ሊጥልኝ ችሉ ነበረ። ስለዚህ ምን አተረፈ? እንዴት እንዴት፣ በቃ መጨረሻ ሙዚቃውን ሰምተውታል? አዎ ስለታ አቃጠሉት እኮ እሽና፣ እንዴት ዝም አሉ ማለት በቃ እግዚአብሔር መቼም ካንተ ጋር ሲሆን እኮ እንኳን ይሄን አይደለም ከስንት ውቅያኖስ ውስጥ ጠልቆ ሲያወጣ የለ እንደ እግዚአብሔር እውነት ነው። እና ሰዎቹ በማስተዋል እግዚአብሔር የሚያስተውሉበት አእምሮ ስለሰጣቸው እኔ ተርፍ ያለው እኔ በዛን ጊዜ በተያዝኩበት ጊዜ ከማረሳ ውስጥ ተክሌ ተስፋ ዝጊ ከእኔ ጋር አብሮ እሱም በራሱ ኬስ እኔም በሌክስ አብረን ተወስደን ነበር። ደህንነት እዛ ክፍለ ጦር ያለው ደህንነት እና እየደበደቡ ድብደባ በአፉም በአፍንጫውም ደም ይወጣ ነበር እና እሱን እያየው እኔ እፅናና ነበር። እኔ እህንን ትመትቼ ተጨብጫለሁ መተንፈስ አልችልም። ጉበቴንም አንጀቴንም ነው የሚቀጠቅጡኝ። መተንፈስ አልችልም። እሱ ሳየው ደግሞ እሱ በአፉም በአፍንጫውም ደሙን ሲወጣ ሳይ ወይኔ የሞት የሆነ ወንድሜ ብዬ አዝን ነበር ለእሱ። እሱ ሞቷል፣ አሁን በህይወት የለም። እሱ በአደጋ ነው የሞተው እንጂ በዛ አልሞተም። እና ቀላል አይደለም ያሳለፍ ነው። እና 13 አመት፣ ኢህአዴግ እስኪገባ ድረስ በሙዚቃ አልሳተፍም ከሀገር አልወጣም ክፍለ ሀገር እንኳን ብሄድ በቀን ሁለት ጊዜ መፈረም ግዴታ አይ ነበር። ስለዚህ አምኜ ላለመሞት መኖር ስላለብኝ አልተሳተፍኩም። ከ83 እስከ 91 አመት ምረድ ድረስ ለኢትዮጵያ ህዝብ የሚገባኝን ሁሉ ሳላጓደል በታማኝነት ለሆዴ ሳልሸነፍ በሆዴ ለሆዴ ሳልገዛ ማድረግ የሚገባ ያቅርብ ያለ እርግጥ ህዝባችን ይረሳል፣ ይረሳል፣ የዋለለትን የደከመለትን ይረሳል። ህዝባችን የኢትዮጵያ ህዝብ በዚህ በጣም ይገርመኛል። ከታይ ቀርሞቱ ሰሙነ ህማማት ነው። ዛሬ ጸሎተ ሐሙስ ነው። መስታወት አድረገው ብዙ ሰዎች አነጋግረሻል። ጸሎተ ሐሙስን ጉልባንን የተመለከቱ አው ከአዲስ አበባ መጋቤ ብሉይ እዝራ ለገሰ የሊቃውንት ጉባኤ ሰብሳቢ የሆኑትን ከአዲስ አበባ አነጋግሬያቸው ነበር። ጉልባን ከየት መጣቢ የተጠይቃቸው ያው ከእስራኤላውያን ከግብጽ ባርነት ወደ እስራኤል ለመጓዝ በተነሱበት ጊዜ ንፍሮ ቀቅለው ከዛ እንደወሰድን ቅዱስ ቁርባን ጸሎተ ሐሙስ ደግሞ ትልቁ የተከበረ ቀን የሆነበት ምክንያት ምንድን ነው ብዬ ስጠይቃቸው ቅዱስ ቁርባን የተመሰረተበት ነው ብሎ ኢየሱስ ክርስቶስ ሐሙስ ቀን ስጋዬ ይኸውና ደሜ ይኸውና ብሎ ያቀረበበት ቀን ነው። ትህትናን ደግሞ የተማርንበት ቀን ነው ጸሎተ ሐሙስ ኢየሱስ ክርስቶስ ወርዶ ሐዋርያቶችን እግር ያጠበበት ቀን ነው ብለውትና ቀን ነው የትህትና ቀን ነው አረንጓዴ ቀንም ይባላል የነጻነት ቀንም ነው። ልጆቼ ናችሁ ብሎ ያለው የዛን ቀን ነው። ቆርባችሁ ስጋዬንና ደሜን ጠጥታችሁ ብሎ ያለውም ይህ እንግዲህ በሃይማኖት ደረጃ ያለው ነው። በየአካባቢው ደግሞ እህል ሲከካ ነው የሰነበተው፣ ጉልባን ለመስራት በየአካባቢው እንዴት ይሰራል ብለሽ እዚህ ባልደረቦቻችንን ስቱዲዮ ይዣቸው ገብቼ ነበረ። እስቲ አጠር ያለ ጨዋታን እናሰማችሁ። ጸሎታ ሐሙስ ነው ዛሬ ብርሃን። ጸሎታ ሐሙስን ስታስቢ ምንድን ነው በጭንቅላትሽ የሚመጣ ወይም ትዝም ይልሽ? ሁልጊዜ ጸሎታ ሐሙስን ሳስብ ጉልበን ነው ትዝም ይለኝ። እዚህ እዚ አሜሪካንም ሆኜ ጉልበን ያልሰራሁበት ጊዜ አልነበርም። ኢትዮጵያ በአጠቃላይ እኔም አቀው በስንዴና የተፈተገ ስንዴ እና ባቄላ ነው የሚቀቀለው። በሰሜን አካባቢ ማለት ትግራይ ውስጥ ደግሞ ባቄላ ና ገብስ ይደረጋል ከበሰለ በኋላ ጦስኝ ተፈጭቶ ጨውና ጦስኝ ይነሰነስበታል ሲበላነ በጣም ይጣፍጣል እኔ በሚጥሚጣ ነው ማቀው አዎ እኔ ያው አዲስ አበባን ነው ያደግኩት ና በነገራችን ላይ በሚጥሚጣም ይበላል ግን እኛ ያው ከቤት የለመድ ነው ማለት ነው እናቴ ሁልጊዜ በጦስኝ ትሰራ ስለነበረ እኔ አዲስ አበባ ከሄድኩም በኋላም ያው እንደዛ ነው የምንሰራው። ሚጥሚጣ እንጨምርበታለን፣ ግን ጦስኝ አይቀርም። እሺ፣ እዚህ አሜሪካ ነገር እንደምትቀቂ ነግረሽኛል። ባቄላውን ኬት ነው የምታገኙ? ስንዴውን እንኳን አይቸዋለሁ ተደርድሮ እዚ። ባቄላው ብዙ ጊዜ የሐበሻ ሱቆች አሉ፣ ግን ደግሞ የሐበሻ ሱቆች ብቻ ሳይሆን ሌላ ሌላ ሱቆችም አሉ። ለምሳሌ ስፓኒሽ የስፓኒሽ ስቶር ሱቅ ከሄድ የሌለ አይነት ነገር የለም ስለዚህ አንድ ሙያ ተማርኩ ማለት ነው። ጦስኝ ንስንሽ ይበላለሁ። እንግዲህ አቀቃቀሉ እኛ ጋ አቀምስሻለሁ። ለነገሩ ሐሙስ መብላቱ ሐሙስ ይጀመራል እንጂ ጉልባን አርብም ይበላል። ምክንያቱም አርብ ጾም ተውሎ ከስግደት መልስ ጉልባን ነው የሚበላው እኛ ጋር። ዊንታ እንግዲህ ግማሽ ሕይወትሽን የኖርሹ በኢትዮጵያ ነው፣ ግማሽ ሕይወትሽን ደግሞ በኤርትራ። ጉልባንና ጸሎታ ሐሙስ ምን እንደሚመስል በኤርትራ ንገሪ ነው ኤርትራ ውስጥ ሐሙስ የሐሙስ ጸሎት ሐሙስ ጽግቦ በመባል በብዛት ይታወቃል። በእንደዛ ስም ነው የሚጠራው ይመስለኛል። ለአማርኛ ስሙ ንፍሮ ነው፣ በትግርኛ ግን ጥጥቆ ነው የሚባለው። ከተለያዩ አዝርቶች ይሰባሰባል፣ ይሰራል እንደየቦታው ወይ ክፍላት ሀገሩ ይለያያል። የሚመጡበት አዝርቶች በቆሎ፣ ተከርክሮዋን፣ ስንዴ፣ ባቄላ ምናልባት በኤርትራ እንደ ባህል የተለመደው ሐሙስ የከሰአት በየሰፈሩ እናቶች ወደ ደጅ ወጡና ከየግቢያቸው ወይ ከየቤታቸው ወጥተው ቡና ፍልተው ዳቦና ያን ፍሮ ወይ ጥጥቆ የተባለውን እሱን ይዘው ውጭ ቡና ያፈላሉ። ላለፈው ሰው ሁሉ ደግሞ እሱን ያድላሉ። የጸሎተ ሐሙስ እለት ማለት የጸሎተ ሐሙስ እለት ምክንያቱም ደጅ ቡና የሚፈላው ግንቦት ነው። ለግንቦት ማርያምም ይደረጋል፣ ያም ይደረጋል። ግን የጸሎተ ሐሙስ እለትም እንደዚሁ ደጅ ወጥተው ነው የሚያደርገው። ውይይታቸው ይቀጥላል። ዝግጅታችን እየተጠናቀቀ ነው። በዛሬው የጋቢና ጉዟችን እንግዲህ ያው በዚሁ ሊጠናቀቅ ነው። እንኳን ለጸሎተ ሐሙስ በሰላም አበቃችሁ። አሁን ደግሞ ለፋሲካው በሰላም ያብቃችሁ። ለመላው ክርስቲያን ማህበረሰብ በሙሉ ኢትዮጵያ መልካም በዓል። ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን የምንሰናበተው ይኖክ ሰማ ጊዜርና እኔም መስታወት አድረጋውነን መልካም ምሽት